ስፖርት በሳምንቱ የመጨረሻ ቀናት ኢትዮጵያውያን አትሌቶች የተሳተፉባቸውና አሸናፊም የሆኑባቸው የዳይመንድ ሊግ የአትሌቲክስ ውድድሮች ተካሂደዋል። አንዲት ኢትዮጵያዊት ድንቅ አትሌት ደግሞ ዜግነቷን ልትቀይር ነው የሚል መረጃ እየተሰራጨ ይገኛል። እውን አትሌቷ ዜግነቷን ትቀይር ይሆን? እንጠይቃለን። ከአውሮፓ ሀያላን የእግር ኳስ ሊጎች የእንግሊዝ ስፔን እና ፈረንሳይ ዋና ዋና ሊጎች በሳምንቱ የመጨረሻ ቀናት ውድድሮቻቸውን በድምቀት ጀምረዋል። ከክረምት የእረፍትና የተጫዋች ሸመታ በኋላ በአዲስ መንፈስ የጀመሩት ሊጎቹ በተጠባቂ ውድድሮች ድንቅ ፉክክር አስተናግደዋል። ሰላም ጤና ይስጥልን፣ የዝግጅታችን ተከታታዮች ሳምንታዊው የስፖርት መሰናዷችን እነሆ አሁን ጀመረ። ተጨማሪ ስፖርታዊ መረጃዎችን አካትቼ ታምራት ጂንሳ ዝግጅቱን ይዤ ቀርቤያለው። መልካም ቆይታ። ባለፈው ቅዳሜ የፖላንዷ የሳይሌዥያ ከተማ ባስተናገደችው የዳይመንድ ሊግ በ1500 ሜትር ሩጫ ውድድር አትሌት ጉዳፍ ጸጋይ በድንቅ አጨራረስ ወደ አሸናፊነት ተመልሳለች። ጉዳፍ በርቀቱ ዋና ተቀናቃኟ ኬንያዊቷ ቢያትሪክ ቼቤትስን አስከትላ ስትገባ የስፍራውን ክብረ ወሰን ከማሻሻል በተጨማሪ የአመቱን ምርጥ ሰዓት አስመዝግባለች። 3 ደቂቃ ከ50 ሰከንድ ከ62 ማይክሮ ሰከንድ ርቀቱን ያጠናቀቀችበት ሰዓት ነው። በርቀቱ ጉዳፍን ተከትላ የገባችው ፓትሪክ ቺቤት የራሷን ምርጥ ሰዓት በሆነ 3 ደቂቃ 54 ሰከንድ ከ73 ማይክሮ ሰከንድ አጠናቃለች። በውድድሩ እንግሊዛዊቷ ጆርጂያ ሁንተርቤል ሶስተኛ በመሆን ውድድሯን አጠናቃለች። በውድድሩ የተሳተፈችው ሌላው ኢትዮጵያዊት ፍሬወይኒ ኃይሉ የራሷን ምርጥ ሰዓት 3 ደቂቃ 56 ሰከንድ ከ30 ማይክሮ ሰከንድ በማስመዝገብ ውድድሩን በአምስተኛነት አጠናቃለች። በዕለቱ ኢትዮጵያውያን አትሌቶች በተሳተፉበትና ሁለተኛና ሶስተኛ ሆነው ተከታትለው በገቡበት የ3000 ሜትር የሩጫ ውድድር ኬንያዊቱ አትሌት ፌዝ ኪፒገን ለአንድ ሰከንድ የዓለም ክብረ ወሰን ማሻሻል የምትችልበት እድል አመልጧታል። ፌዝ የገባችበት ሰዓት 8 ደቂቃ ከ7 ሰከንድ ከ04 ማይክሮ ሰከንድ ሲሆን ይህም በርቀቱ የዓለም አንደኛ ፈጣን ሰዓት ሆኖ ተመዝግቦላታል። በርቀቱ ኢትዮጵያውያኑ ልቅና አምባውና አለሽኝ ባወቀ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል። ከዚሁ የአትሌቲክስ ዜና ሳንወጣ መጪው የመስከረም ወር ጃፓን ለምታስተናግደው ሀያኛው የዓለም አትሌቲክስ ሻምፒዮና ሆቴል የገባው የኢትዮጵያ አትሌቲክስ ብሔራዊ ቡድን ልምምዱን እያካሄደ ባለበት ወቅት ከቡድኑ የተገለሉ አትሌቶች መኖራቸውን ሰምተናል ከዚህ በተጨማሪ ከቅርብ ጊዜ ወዲህ በአስደናቂ ብቃት ውጤታማ እየሆነች የመጣች አንዲት አትሌት ዜግነቷን ልትቀይር ነው የሚሉ መረጃዎችም እየተናፈሱ ነው እነዚህን ጨምሮ የአዲስ አበባው ተባባሪ ዘጋቢያችን ምስጋናው ታደሰን በስልክ አነጋግሬዋለሁ መልካም አመሰግናለሁኝ አትሌቶቹ በአሁኑ ሰዓት በጥሩ ሁኔታ እየተዘጋጁ ነው የሚገኙት ሁሉም ሆቴል ገብተዋል ከጥቂት አትሌቶች በስተቀር ጥቂት አትሌቶች በግላችን እንስራለን በሚል ከሆቴል ውጭ ናቸው ቤታቸው ሆነው ነው እየተመላለሱ የሚሰሩት። አብዛኛዎቹ ግን ሆቴል ሆነው ልምምዳቸውን እየሰሩ ነበር። ያው በተደጋጋሚ ጊዜ በቅሬታ መልክ ያነሱት የነበረው የትራክ ጉዳይን በተመለከተ በቅርቡ እንግዲህ የኢትዮጵያ ባልና ስፖርት ሚኒስቴር በአደይ አበባ ተብሎ የሚጠራው ቦሌ አካባቢ ገርጅ አካባቢ የሚገኘውን ስቴዲየም ከዋናው ሜዳ ውጭት ያለውን ትራኩን ሰርቶ አጠራቆ ለስራ ክፍት ስላደረገው እዛ ላይ ልምምዳቸውን እየሰሩ ነው በጥሩ መንፈስ ውስጥ ነው የሚገኙት። እስከተመለከትኳቸው ድረስ ዛሬ ማልዳ ላይ የነበራቸውን ልምምድ እንደዚሁ ተከታትዬ ነበረ። እንደው ሆቴል ከገቡ አትሌቶች መካከል በዝግጅት ሂደት በጉዳት ይሁን በሌላ ምክንያት ከቡድኑ አባላት ውጭ መሆናቸው የተሰማ አትሌቶችም እንዳሉ እንዲሁ ሰምተናል። እና እንደው ከዝግጅት ውጭ የሆኑ አትሌቶች አሉ፣ እነማን ናቸው? በምን ምክንያት ሲሆን እስካሁን ድረስ እንግዲህ ባለው ሂደት እንዳልከው ወደ ቶኪዮ ከሚጓዘው ቡድናችን ውስጥ ሁለት ሴት አትሌቶች ከብሔራዊ ቡድኑ ውጭ መሆናቸው ተረጋግጧል። አንደኛዋ አማኒ በሪሶ ነች። አማኒ በሪሶ እንግዲህ እንደምናስታውሰው በሀያ ሀያ ሶስት ሃንጋሪ ቡዳፔስት ላይ በነበረው የዓለም አትሌቲክስ ሻምፒዮና የሴቶች ማራቶን አሸናፊ እንደነበረች የሚታወስ ነው። በጣም ጥሩ አቅም አላቸው ከሚባሉ ኢትዮጵያዊያት ሴት አትሌቶች መካከል አንዷ ነች። እሷ በአጋጠማት ጉዳት ምክንያት በዚህ ወቅት ላይ በሕክምና ላይ የምትገናኘው ሕክምናዋንም ጀርመን ሀገር እየተከታተለች ትገኛለች እና እሷ እንደዚሁ ከውጪ መሆኗ ተረጋግጧል። ሌላኛው አትሌት በተመሳሳይ የሴቶች ማራቶን ተሳታፊ የነበረችው የዓለም ዘርፍ የኋላው ነች። እሷን በተመለከተ ለጊዜው ባልተገለጸ የግል ጉዳይ ምክንያት በሚል ነው የተነገረው። እሷም በዚህ ሰዓት ላይ ከቡድኑ ውጪ አትገኝም። ከሁለቱ በስተቀር ግን የቀሩት አትሌቶች በሙሉ ማረፊያቸውን በሆቴል አድርገው ልምምዳቸውን እየሰሩ ይገኛሉ። በተጠባባቂነት ተይዛ የነበረችው ትዕግስት ከተማ የዓለም ዘርፍ የዋላውን ተክታ የምትገባ ይሆናል። ከሁለቱ ውጭ ግን ሙሉ ብሔራዊ ቡድኑ በዚህ ሰዓት ላይ በጥሩ ሁኔታ ዝግጅት ላይ ነው የሚገኘው። መልካም። ሌላኛውና ሰሞኑን በማህበራዊ መገናኛ ዘዴዎችም ይሁን በሌሎች የመገናኛ ብዙሃን ዘንድ መነጋገሪያ የሆነው ጉዳይ በተለይ ከቅርብ ጊዜ ወዲህ እየፈካች ውጤታማ እየሆነች የመጣችው አትሌት መዲና ኢሳን የተመለከተ ጉዳይ ነው። አትሌት መዲና ኢሳ ዜግነቷን ልትቀይር ትችላለች የሚሉ የወሬ ጭምጭምታዎች ሲሰሙ ነበር። ምን ያህል እርግጠኛ ነው? አሁን አትሌቷ የምትገኝበት ሁኔታስ እንዴት ነው? ምናልባት ያሰባሰብከው መረጃ ካለ ይህን ብታካፍለን። ጥሩ ጥያቄን። ያነሳው የመዲና ኢሳን ጉዳይ በተመለከተ እኔም በወሬ ደረጃ ከሰማሁት ወደ ሁለት ወር አካባቢ ይሆነኛል። አትሌቷ በዚህ ሰዓት ላይ በነገራችን ላይ መቶ ፐርሰንት እርግጠኛ ሆኜ የምገልጸው ነገር ቢኖር በመጪው የቶኪዮ ዓለም ሻምፒዮና ላይ ኢትዮጵያን ወክላ በአምስት ሺህ ሜትር ትሳተፋለች። ባለፈው ሳምንትም እንደዚሁ ሆቴሏ እ ቡድኑ ያረፍበት ሆቴል እጄ አግኝቻት ነበረ። ልምምዷንም በጥሩ ሁኔታ ነው እየሰራች የምትገኘው። ቀደም ሲል ከጥቂት ደቂቃዎች በፊት ከአሰልጣኟ ከአሰልጣኝ ቴዎድሮስ ሀይሉ ጋር እንደዚሁ ስናወራ ነበረ የተወሰኑ ሰዎች የፈጠሩት አሉ ባልታ ነው እንጂ እኔ ጭንቅላቴ ውስጥ እንደዚህ አይነት ነገር የለም። ቶኪዮ ዓለም ሻምፒዮናም ሆነ በቀጣይ በሚኖሩ ውድድሮች ላይ ሀገሬን ወክዬ ሮጣለሁኝ የሚል አቋም እንዳላት ገልጻልኛለች ብሎኛል። በዚህ ሰዓትም በሆቴል ሆና እንዳልከው መዲና ይሳ ከቅርብ አመታት ወዲህ እጅግ በጣም እየፈኩ ከመጡ ሴት አትሌቶቻችን መካከል አንዷ ነች። እንደተባለው ግን ስሟን ተያይዞ እየተነሳ ይገኛል። ዜግነቷን ወደ ኳታር ልትቀይር ጨርሳለች የሚል ነገር አለ። ነገር ግን በእሷም ሆነ በአሰልጣኛ በኩል የተገለጸልኝ ነገር ወሬው ተራ የፈጠራ ወሬ ነው የሚል ነገር ነው። መልካም። የተወራ ወሬ ግን ውሸት ነው በሚል አስተባብላለች። መልካም። ምስጋናው ታደሰ፣ በጣም ነው የማመሰግነው ለነበረን ጊዜ። እግዚአብሔር ይስጥልኝ። መልካም ጊዜ። እኔም በጣም አመሰግናለሁኝ። እግዚአብሔር ይስጥልኝ። እግር ኳስ። በርካታ የእግር ኳስ አፍቃሪያን በናፍቆ ሲጠብቋቸው የነበረ የአውሮፓ ታላላቅ ሊጎች ውድድሮች በሳምንቱ የመጨረሻ ቀናት በድምቀት ተጀምረዋል። ከእነዚህ ውስጥ የእንግሊዝ ፕሪምየር ሊግ ባለፈው አርብ በድምቀት ሲጀመር የአምናው ሻምፒዮን ሊቨርፑል በሜዳው በርንማውዝን ገጥሞ አራት ለሁለት በማሸነፍ አዲሱን የውድድር ዓመት በድል ጀምሯል። ሊቨርፑል እና በርንማውዝ በክረምቱ የእረፍት ወቅት በደረሰበት የተሽከርካሪ አደጋ ሕይወቱን ያጣውን የሊቨርፑል ሁነኛ የጎል አነፍናፊ ዲጎ ጆታን በማሰብ ነበር ጨዋታቸውን የጀመሩት። ስድስት ጎሎች ከመረብ ባረፉበት የዕለቱ የመክፈቻ ጨዋታ ሊቨርፑሎች አዳዲስ ፈራሚዎቻቸው ፈረንሳያዊው አጥቂ ኢኬቲኬ፣ ጀርመናዊ ፍሎሪያን ቪርስ እና ጄርሜ ፍሪምፖንግ ድንቅ እንቅስቃሴ ማሳየት ሲችሉ ሊቨርፑል በአዲሱ የውድድር ዓመት ብርቱ የዋንጫ ተፋላሚ መሆኑን ያስመሰከረበትን ውጤት ይዞ ከሜዳ እንዲወጣ አስችሎታል። በዕለቱ ጋናዊው የበርንማውዝ አጥቂ የዘረኝነት ጥቃት ማስተናገዱን ተከትሎ የዘረኝነት ጥቃት አድራሹ በፖሊስ ቁጥጥር ስር የዋለ ሲሆን ዓለም አቀፉ የእግር ኳስ ማህበር ፊፋም ይህንኑ የዘረኝነት ጥቃት በብርቱ ኮንኗል። በሊጉ ቅዳሜና እሁድ በተደረጉ ተከታታይ መርሃ ግብሮች ቅዳሜ ከተደረጉ ጨዋታዎች መካከል ማንቸስተር ሲቲ ከሜዳ ውጭ ተጉዞ ወልቭስ ሃምፕተንን አራት ለዜሮ በሆነ ሰፊ ውጤት አሸንፎ ተመልሷል በእሁዱ መርሃ ግብር በርካቶች ሲጠብቁት የነበረው የማንቸስተር ዩናይትድ እና የአርሴናል የኦልትራፎርድ ጨዋታ በአርሴናል የአንድ ለዜሮ አሸናፊነት ተጠናቋል ምንም እንኳ የጨዋታ የበላይነቱን ባለሜዳው ዩናይትድ ቢወስድም አርሴናል ልክ እንደ ተቀናቃኞቹ ሊቨርፑል እና ማንቸስተር ሲቲ ሶስት ነጥቡን ከሜዳ ውጭ ይዞ መመለስ ችሏል። ያለፈውን የውድድር ዘመን በመጥፎ ሁኔታ ያሳለፈው ዩናይትድ በአሰልጣኝ ሮበን አሞሪም አዲስ የቡድን ግንባታ ተስፋ ሰጪ ጅምር ማሳየቱን ግን ዓለም አቀፍ የእግር ኳስ ተንታኞች ምስክርነታቸውን እየሰጡ ነው። በሊግ ውስጥ የሚገኙ ክለቦች በክረምቱ የዝውውር ገበያ በንቃ ሲሳተፉ መቆየታቸው ለዋንጫ የሚደረገው ትንቅንቁ ቀላል እንደማይሆን ከወዲሁ መታየት ጀምሯል። ላሊጋ። እንደ እንግሊዝ ፕሪምየር ሊግ ሁሉ የስፔን ላሊጋም እንዲሁ በሳምንቱ የመጨረሻ ቀናት የአመቱን ውድድር በይፋ ጀምሯል። ባለፈው አርብ በተጀመረ ውድድር ባርሴሎና፣ ቪላሪያል፣ ራዮ ቫሌካኖ፣ አልቬስ፣ ጌታቬ፣ አትሌቲክ ክለብ እና ስፓኞል ተጋጣሚዎቻቸውን በማሸነፍ የዓመቱን ውድድር በድል ጀምረዋል። ሪያል ማድሪድ ከኦሳሱና ነገ ማክሰኞ የሚያደርጉት ጨዋታ ይጠበቃል። ከእግር ኳስ ዜና ሳንወጣ ባየር ሙኒክ የጀርመን ሱፐር ካፕ አሸናፊ መሆኑን ማረጋገጡን እንመለከታለን። በጀርመን ሱፐር ካፕ ባየር ሙኒክ ስቱትጋርትን ሁለት ለአንድ በማሸነፍ ሻምፒዮን ሆኗል። ባለፈው ቅዳሜ በተደረገውና በታዋቂው ጀርመናዊ የእግር ኳስ ተጫዋች ፍራንስ ቤከም ባወርስን በተሰየመው ዋንጫ ባየር ሙንሽንን ከሽቱትጋርት ተገናኝቷል። በጨዋታው ለባየር ሙንሽን ሃሪኬንና በክረምቱ የዝውውር ወቅት ከሊቨርፑል ሙኒክን የተቀላቀለ ሉዊስ ዲያስ ኳስን ከመረብ ማገናኘት ችለዋል። ለሽቱትጋርት ከሽንፈት ያልታደገችውን ኳስ ጀማል ሌዌሊንግ አስቆጥሯል። በዚህም ባየር ሙንሽን ለ18ኛ ጊዜ የጀርመን ሱፐርካፕ ዋንጫን ማሳካት ችሏል። የጀርመን ቡንደስሊጋ ውድድር የፊታችን ዓርብ የአምናው ሻምፒዮን ባየር ሙንሽን ከአርቢ ላይፕሲጅ ጋር በአሊያንዛ አሬና በሚያደርጉት ግጥሚያ በድምቀት ይጀመራል። እንግዲህ አድማጮቻችን በእግር ኳስና አትሌቲክስ ላይ ያጠነጥነው ሳምንታዊ ስፖርታዊ መሰናዷችን የስካውሉ ነበር። ሳምንት በሌሎች ስፖርታዊ መረጃዎችን እንጠብቃችኋለን። ጤና ይስጠላል።